ሰላለመ ከድቂል ደረከውን መከራ ምፍራተ ቀተል ተሃራ በላሳይና መሆራ ማርያም ፀይዋን ታቦተ ቃለ ጽድቅ መንፈቀ እስራ እጎላት እመጎሪሆን ከመኪያኪ አፍቀራ አፍቀርኩኪ አፍቀርኒ ሚዜ ለግሞራ